ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የሆነ የገመራር ከመንግስት ጋር ተስማምቶ ከሆነ እዚህ አካባቢ ለምን መብታት አልቻለም? እዚህ በዚህ መሀል ለምን ይረበሻል? የሚል በህዝቡ መካከል አለ። ግጭቶቹ እዚያ አካባቢ ነው የምሰሙት። ሰሞኑን በምዕራቡ የኦሮሚያ የታየውን የተቃውሞ እንቅስቃሴ አስመልክቶ ለአሜሪካ ድምፅ አስተያየት የሰጡ አንድ የአካባቢ ነዋሪ ከተናገሩት የተወሰደ ነው። ዝርዝሩ በአብይ ርዕስ ይቀርባል። ጠቅላይ ሚኒስትር አብይ አህመድ ጀርመን ጉብኝት ላይ ናቸው። በጀርመኑ ጉብኝትና በተለያዩ አውሮፓ ሀገሮች የሚኖሩ ኢትዮጵያውያን እንዲሁም ትውልድ የኢትዮጵያውያን አቀባበል ነበር የሰማችሁት። በዜና መጽሔት ክፍለ ጊዜ ዝርዝሩ እንመለከታለን። ይህና ቀደም ሲል ያለው የምዕራብ ኦሮሚያ ግጭት እንዲሁም ደግሞ የዩናይትድ ስቴትስ ፕሬዚዳንት ወደ ፒትስበርግ ፔንስልቬንያ ሄደው ባለፈው ቅዳሜ የደረሰውን የሰው እልቂት ለመመልከትና ሀዘንተኞችን ለማጽናናት ከባለቤታቸው ጋር እንደሄዱ ሌሎችም ዜና አለን። ሳምንታዊ ቅንብሮችም ተሰናድተዋል። ሐኪሙን ይጠይቁና ንግድና ምጣኔ ሀብት በልዩ ልዩ ርዕሶች ዙሪያ የተሰናዱ ዝግጅቶችን በሁለተኛው አጋማሽ ያቀርባሉ። ጤና ስትልን እንደምናመሻችሁ ክብረትና ክብረን አድማጮች ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን ከዛሬ ጥቅምት 20 2011 ዓ ም ስርጭት ጋር አስተናጋጆች አሉላ ከበደና አዲሱ አበበነን የስርጭት መሀንዲሳችን። እንዲሁም አቀናባሪዎችን ንጉሡ ታምሬ ጋር እስከ ምሽቱ አራት ሰዓት አብረን እንዘልቃለን። በቅድሚያም የሰዓቱን ያለን ዜና። ኢትዮጵያውያን ከዚህ ቀደም በኢትዮጵያ መንግሥት ላይ የሚያሰሙትን ተቃውሞ በማስተናገድ የምትታወቀው የበርሊኗ ብራንደንቡርግ አደባባይ ዛሬ የድጋፍ ሰልፍ አስተናገደች። ሰልፉ ጀርመንን በመጎብኘት ላይ ላሉት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የተዘጋጀ መሆኑን የተናገሩት አስተባባሪዎቹ ሁኔታው ከዚህ ቀደም የሚያውቁንን ፖሊሶች ሁሉ አስገርመዋል ብለዋል። ዘገባ ይኖረናል። ይህ በእንዲህ እንዳለ በቡድን ሀያ ማዕቀፍ ውስጥ የተዘጋጀና አስራ አንድ የአፍሪካ አገሮች መሪዎች በሚሳተፉበት በአፍሪካ መዋለ ንዋይ ፍሰት ላይ የሚያተኩር ስብሰባ በርሊን ውስጥ እየተካሄደ ይገኛል። በስብሰባው ኢትዮጵያ በጠቅላይ ሚኒስትር አብይ አህመድ ተወክላለች። በዚህም ላይ ዘገባ ይኖረናል። በምዕራብ ኦሮሚያ ምዕራብ ወለጋ፣ ምስራቅ ወለጋና ቄለም ወለጋ ዞኖች ከፍተኛ ሕዝባዊ የተቃውሞ ሰልፎች ሰሞኑን መካሄዳቸው የተገለጸ ነው። ተቃውሞ መንገድ መዝጋትና የከተሞችን እንቅስቃሴ እስከ መገደብ የደረሰ መሆኑንም አንዳንድ ነዋሪዎች ይናገራሉ። ዝርዝሩን በአብይ ርዕሳችን እናቀርባለን። በቅርቡ የተፈጸመውን የደቡብ ሱዳን የሰላም ስምምነት ለማክበርና ለማጠናከር በመጪው ረቡዕ ጁባ ላይ ታላቅና ደማቅ ስነ ስርዓት እንደሚካሄድ ተገለጠ። ለዚሁ በዓል ባለፈው ቅዳሜ በመቶዎች የሚቆጠሩ ደቡብ ሱዳናውያን የጁባን መንገዶች እንደ ወትረው በመኪና ሳይሆን በእግር መጓዛቸው ተሰምቷል። በዚሁ በአውሮፕላን ጣቢያው አካባቢ፣ በትምህርት ቤቶች፣ በጁባዊ የሆስፒታል ቅጽር ግቢ በትምህርት ማሰልጠኛ ተቋም በተካሄደው የጽዳት ዘመቻ ወታደሮች፣ ሲቪሎች፣ ጠቅላላው የማህበረሰቡ አባላት መሳተፋቸው ታውቋል። በተለይም የነጻነት ሆስፒታል በሚባለውና በኒዮኮሮን የገበያ ስፍራ በተካሄደው የጽዳት ዘመቻ ወደ ሁለት መቶ ያህል ወጣቶች ከመለየው ለባሹ ጋር በመተባበር ተሰማርተዋል። በጽዳቱ አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ዜጎች ካልሆኑ ወይም ሕጋዊ የመኖሪያ ፍቃድ ከሌላቸው ስደተኞች የሚወለዱ ሕጻናትን ዜግነት እንደሚከለክሉ ፕሬዚዳንት ትራምፕ አስታወቁ። ፕሬዚዳንቱ ከአክሲዮስ ኤችፒኦ ጋር ባደረጉ ቃለ ምልልስ ነው ከውጭ ሀገር ዜጎች የሚወለዱ ሕጻናት አሜሪካ ውስጥ በመወለዳቸው ብቻ የሚያገኙትን የዜግነት መብት እንደ መሪ በግል ባላቸው ስልጣን ለመገደብ ማቀዳቸውን የገለጹት። እናም አሉ ትራምፕ፣ ጉዳዩ በሂደት ላይ ነው ተግባራዊም ይሆናል። ፕሬዚዳንቱ አክለውም በዓለም ውስጥ ካሉ አገሮች እኛ ብቻንን ከውጭ መጥተው ልጅ ሲወልዱ ልጆቻቸው ከሌሎች ጥቅማ ጥቅሞች ጋር የዩናይት ስቴትስ ዜጎች የሚሆኑባት ሀገር ሲሉም ተናግረዋል። ትክክል ያልሆነ ነገር በመሆኑ መቆም አለበትም ብለዋል ትራምፕ በዚሁ ቃለ መልሳቸው። ሆኖም ግን ዩናይት ስቴትስ ብቻ ሳትሆን ሌሎች ሰላሳ ያህል አገሮችም በመወለድ ዜግነት እንደሚሰጡ ይታወቃል። ይህ በመወለድ የሚገኝ የዩናይትድ ስቴትስ ፖሊሲ መለወጥ ግን በርካታ የሕግ ጥያቄዎችን እንደሚያስነሳ ባለሙያዎች ይተቻሉ። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ እና ቀዳማዊት እመቤት ሜላንያ ባለፈው ቅዳሜ ፒትስበርግ፣ ፔንሲልቬንያ ውስጥ በሚገኝ በአንድ የአይሁዶች ምኩራብ በደረሰ ጥቃት ለሞቱ 11 ሰዎች ሐዘናቸውን ለመግለጥ ዛሬ ወደዚያው ማምራታቸው ታውቋል። አንዳንድ የአይሁድ መሪዎች ግን ፕሬዚዳንት ትራምፕ የነጭ ዘረኝነትን እስካላወገዙ ድረስ ባይመጡ ይመረጣል ማለታቸው ተሰምቷል። ዋይት ሃውስ ትናንት ዜናውን ይፋ ሲያደርግ በሰጠው መግለጫ ፕሬዚዳንቱና ቀዳማዊት እመቤት ወደ ታሪካዊቷ ከተማ በማምራት ለአሜሪካ ሕዝብ ያላቸውን ድጋፍና ለፒትስበርግ ሰለባ ቤተሰቦችም ሐዘናቸውን መግለጽ እንደሚፈልጉ አመልክቷል። የዩናይት ስቴትስ መከላከያ ሚኒስቴር ፔንታጎን አምስት ሺህ ሁለት መቶ ወታደሮችን ከሜክሲኮ ጋር ወደሚያዋስነው ድንበር ማሰማራቱ ተገለጠ። የወታደሮቹ ወደዚያ ያመሩበት ዓላማም ወደ ዩናይት ስቴትስ የሚገቡ ፍልሰተኞችን ለመከልከል ነው ተብሏል። ዩናይት ስቴትስ የሰሜን ህዝ ኃላፊ ጀኔራል ቴሬስ ኦሻንኩንሲን ትናንት ለጋዜጠኞች ሲናገሩ የድንበር ደህንነት እንዲሁም የአገር ደህንነት ነው ማለታቸው ተሰምተዋል። አሁን የሚላኩት አምስት ሺ ሁለት መቶ ወታደሮች ቀደም ብለው በሰሜኑ ብሔራዊ ጥበቃ ጓድ ስር ከሚገኙ ወደ ሁለት ሺ አንድ መቶ ከሚጠጉ ሌሎች ወታደሮች ጋር ይቀላቀላሉ ሲሉም ጀኔራሉ ተናግረዋል። ሜክሲኮ የሚገኙ ቁጥራቸው ሶስት ሺ አምስት መቶ ያህል ወንዶችና ሴቶች እንዲሁም ህጻናት ወደ ዩናይት ስቴትስ የሚያደርጉትን ጉዞ ጀምረዋል ያሉት ደግሞ የጉምሩክና ድንበር ጥበቃ ኮሚሽነር ኬቪን ማካሊና ናቸው። በመጨረሻም ኑሮው ዩናይትድ ስቴትስ ውስጥ የነበረው የሳውዲ አረቢያው ጋዜጠኛ ጀማል ሀሾጊ ኢስታንቡል ውስጥ በሚገኘው በሪያድ ቆንስላ ጽህፈት ቤት ግቢ እንዲገደል ትእዛዝ የሰጠው ማን እንደሆን ሳውዲ አረቢያ መናገር አለባት ሲሉ የቱርኩ ፕሬዚዳንት ሪሴፕ ታይብ ኤርዶጋን ጥሪ አቀረቡ። ኤርዶጋን ለፓርላማ አባሎቻቸው ዛሬ ማክሰኞ ባሰሙት ቃል የሀሾጊ የግድያ ምርመራ በአፋጣኝ መጠናቀቅ አለበት ሲሉም ኤርዶጋን ተናግረዋል። ይቅርታ የሌለው ነገር ነው የሚሉት የቱርኩ መሪ ሳውዲ አረቢያ ውስጥ በእስር ላይ የሚገኙት 18 የሳውዲ ተጠርጣሪዎች በአስቸኳይ እንዲላኩም ጠይቀዋል። እስካሁን የት እንዳለ ያልታወቀው የሟቹ ጋዜጠኛ አስከሬን የሚገኝበትን ስፍራ በማፈላለግም ሳውዲ እንድትተባበር ቱርክ ጠይቃታለች። አድማጮች አሁን የደረሰን አንድ ዜና አለ። ኢትዮጵያና ፈረንሳይ በንግድ፣ በኢንቨስትመንት፣ በስልጠና፣ በመሠረተ ልማት ግንባታ፣ በባህልና በመከላከያ ዘርፎች ለመተባበር መስማማታቸውን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትር አብይ አህመድ የአውሮፓ ጉዟቸው መጀመሪያ ባደረጓት ፈረንሳይ ከፕሬዝዳንት ኢማኑኤል ማክሮን ጋር ሆነው በሰጡት ጋዜጣዊ መግለጫ ፈረንሳይ በኢትዮጵያ ልማትና መከላከያ ጉዳዮች ውስጥ እገዛ እንደምታደርግ በአፍሪካ ቀንድ አካባቢ ጉዳዮችም አፈታት ውስጥ የመሪነት ሚና እንድትጫወት ለፕሬዚዳንት ኢማኑኤል ማክሮን ግብዣ ማቅረባቸውንና ፈረንሳዊ መሪም መስማማታቸውን ገልጠዋል። ኢትዮጵያ በባህል በእምነት፣ እንዲሁም በቋንቋ ከፈረንሳይ ጋር የነበራት ወዳጅነት እንድታጠናክር የመጀመሪያው ስራ የላሊባላ ውቅር አብያተ ክርስቲያን የደረሰበትን ችግር በመቅረፍ ረገድ ዛሬም እንደትናንቱ ለታሪክ፣ ለቅርስ እና ለእምነት ያላቸውን ወዳጅነት እንዲያሳዩ ላቀረብኩላቸው ጥያቄ ኮር ፕሬዚዳንት ፖዚቲቭ ምላሽ ሰጥተዋል። በዚሁ አጋጣሚ ላመሰግናቸው ወዳለሁ። ከዚህ በተጨማሪ በሰላም፣ በዲሞክራሲ እንዲሁም በልማት ጉዳዮች ዝርዝር ውይይት አድርገናል። የሀገር መከላከያ ሚኒስትራችን ለማዘመን የሰው ኃይል ለማሰልጠን ተስማምተናል። በኢኮኖሚ ረገድ በአየር መንገድ የነበረንን ስምምነት ወደ ላቀ ደረጃ ለማሸጋገር ለእኛ አየር መንገድ በተለይ የአዲስ አበባ ኤርፖርትን ለማዘመን ከመቶ ሚሊዮን ዩሮ በላይ አውጥተው ሊሰሩ ቃል ገብተዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በቅርቡ ኢትዮጵያን እንደጎበኙና በተጨማሪም ዝርዝር ጉዳዮች ላይ እንደሚጎበኙና በተጨማሪም ዝርዝር ጉዳዮች ላይ እንደሚመክሩ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትሩ ከፈረንሳይ ቆይታቸው በኋላ ወደ ጀርመን አምርተው ቻንስለር አንጌላ መርክልን ያገኙ ሲሆን በበርሊን ፎረም ላይም እየተሳተፉ ይገኛሉ ጀርመን በርሊን ላይ እየተካሄደ ባለው ኮምፓክት ኢን አፍሪካ በሚባለው የቡድን ሀያ ጉባኤ ላይ የቤኒን፣ የአይቨሪ ኮስት፣ ግብፅ፣ የኢትዮጵያና፣ የጋና፣ የጊኒ፣ የሞሮኮ፣ የሩዋንዳ፣ የሴኔጋል፣ የቶጎና የቱኒዚያ መሪዎች እየተሳተፉ መሆናቸው ታውቋል። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ ያበቃ ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ማኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና አዲሱ አበበንን በአለም ዜና የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች አጭር ሞገድ እንዲሁም ብናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን እናቅምስ። የዶራ መጥቶ ሰበሎበት የምንተዛዘንበት የምንወደድበት የምንቆጣጠርበት አንዳችን ከአንዳችን አለመግለጻችንን እያወቅን አንዳችን ከሌላችን የምንለይበት ነገር እንደሌለ እያወቅን በጋራ ያለፈውን ችግር መፍትሄ እየፈለግን በወደፊቱ ደግሞ ሬያችን የተነሳንበትን ዓላማ የምናሟለበት ገር የአዲስ አበባ ዩኒቨርሲቲው የአእምሮ ሕክምና መምህርና አማካሪ ሐኪም ፕሮፌሰር መስፍን አራያ ናቸው። ሐኪሙን ይጠይቁ! ለምሽቱ በሕክምናው የእንግሊዝኛ አጠራር ፖስት ትራውማቲክ ስትረስ ዲስኦርደር በመባል በሚታወቀው የአእምሮ ሁከት ዙሪያ የተጀመረ ዝግጅት ይዞ ይቀርባል። በሁለተኛው አጋማሽ ጠብቆ አድማጮች። አሁን በቀጥታ ወደ ዕለቱ አብይ ርዕስ። ቅድም ሲል በዜናው እንደገለጥ ነው ሰሞኑን በምዕራቡ የኦሮሚያ ክፍል ዋና መንገዶችን ጭምር የዘጋና እንቅስቃሴን የገደበ የተቃውሞ ሰልፍ ተደርጓል። ሰልፈኞቹ መንግስት ኦነግን በኃይል ለማስፈታት የሚያደርገውን እንቅስቃሴ እንቃወማለን ይላሉ። ኦነግ በበኩሉ በስምምነቱ ሂደት ላይ እየሰራ መሆኑን ገልጦ መንግስት ለምን በመሃል ጦር እንዳሰማራ አልገባንም ብለዋል። ለዝርዝሩ ሙክታር ጀማል። ተቃውሞ ሰልፉ ከምዕራብ ወለጋ በተጨማሪ በደቡብ ወደ ጉጂ ዞንም መስተዋሉን ነው በአካባቢው ያናገርኳቸው ሰዎች የነገሩኝ የሁለቱም አቅጣጫ የተቃውሞ ሀሳቦች የመልካም አስተዳደር እና የመሰረተ ልማት ጥያቄዎች እንዳሉ ሆነው በተመሳሳይነት የሚንጸባረቁት መንግስት የኦሮሞ ነጻነት ግንባር በግድ ለማስፈታት የሚንቀሳቀሰውን እንቃወማለን የሚል መሆኑንም ነው የሚናገሩት። ዋናው ያው በህዝቡ እዚህ አካባቢ ትንሽ መንገድ እየተዘጋ ነው፣ ተቃውሞች ይታያሉ። ነገር ግን መንስኤው አንደኛው በኦነግና በመንግስት መካከል ያለው ስምምነት ለምን ተግባራዊ አይሆንም እየተባለ ነው። እዛ ላይ በአንዳንድ ቦታዎች ደግሞ ያለመረዳዳት ነገሮች አሉ። መንግስትም እዛ ላይ ያለውን ነገር ግልጽ ቢያደርግና ህዝቡን ቢያረጋጋ ጥሩ ነው። ይነትም በአንዳንድ ቦታዎች ሰላማዊ ሰልፍ ይታያሉ። በተለይ ደግሞ ህዝቡ መካከል አሁን ትንሽ ብዥታ ያለው ላይ ያለው የኦነግ አመራር ከመንግስት ጋር ተስማምቶ ከሆነ እዚህ አካባቢ ለመፍታት አልቻሉም፣ እዚህ በዚህ መሀል ለምን ይረበሻል የሚል በህዝቡ መካከል አለ። ግጭቶቹ እዚህ አካባቢ ነው የምሰሙት። ሌላኛው ያናገርኩት ሰው ደግሞ በቤጊ እና ጊዳሚ አካባቢ ከፍተኛ የመንግስት ወታደር በከባድ ተሽከርካሪ እየታገዘ መንቀሳቀሱን፣ ተኩስም ሲከፈት እንደነበረ ማየቱን ነው የሚናገረው ወራነ ወያኔ ወራሊ ጉዳሽን የወልፍዱ ዮም ከሌራ ገሌ ገረ ጎድና ወለጋ ሊጣ ጋራ ቤጊራን ገረ ጊዳንጋ ጊዳሚ ሴና ራኒ ወጎ ፊዳ ን መተ ራርቱ ገለ ከትናንት ጀምሮ አስራ አምስት ኦራል የወያኔ ጦር ነው የመጣው ከትናንት ጀምሮውም በምዕራብ ወለጋ በቤጊ ጊዳሚ ድንበር የዘለቁ እያሉ የኦሮሞ ነጻነት ግንባር ጦርን አምጡ እያሉ ህዝብ እያንገላቱ ነበር። በዚህ የተነሳም ግጭት ተፈጠረ። ይህንን ጉዳይ ከመንግስት አካል ለማጣራት በተለይ ከፌዴራልና ክልል ከፍተኛ ጥረት አርግ ያለው ከኦሮሚያ ብሔራዊ ክልላዊ መንግስት የክልሉ ጸጥታና አስተዳደር በተደጋጋሚ ስልክ ብደውል አይነሳም። የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት ጽህፈት ቤትም በተደጋጋሚ ሞክሬ ሳይሳካልኝ ሲቀር የክልሉ ምክትል ፕሬዝዳንት ወይዘሮ ጠይባ ሐሰንን ለአጭር ጊዜ አግኝቻቸው ስብሰባ ላይ መሆናቸውን የነገሩኝ በፌዴራል ደረጃ የመከላከያ ሚኒስቴር የህዝብ ግንኙነት ኢንዶክትሪኔሽን ዳይሬክተር ጄኔራል መሐመድ ተሰማና የፌዴራል ፖሊስ ጄኔራል ምክትል ኮሚሽነር መላኩ ፈንታ ስልካቸው ላይ ብሞክር የሁለቱም ስልክ አይሰራም። የመንግሥት አካል መልስ ፍለጋ አሰሳየን ወደ ምዕራብ ወለጋ አወረድኩኝ። የኦሮሞ ዴሞክራቲክ ፓርቲ ጽህፈት ቤት ኃላፊ አቶ አብደታ ዋጋሪን አግኝቼ በአካባቢው ስለተስተዋለው ነገር ይህን ነግረውኛል። በተጨባጭ የምናውቀ ነገር ባይኖርም በወሬ ደረጃ የሚወራ ስላለ የትኩስ አይነት ይሰማል። መቼም ኃይል ግንባር ለግንባር አብሮ ሲመጣ ማለት ነው። ያኔ የትኩስ ሊኖር ስለሚችል ይኖራል የሚል ግምት አለን። በወሬ ደረጃም ስለሚወራ እዛ አካባቢ በበጊና ወደ ግዳሚ የሚወስድ መንገድ አለ። በዛ አካባቢ ትኩስ የሚሰማበት ሁኔታ ይኖራል የሚል በወሬ ደረጃ ይሰማል። ያው ወደዛ የሚያስኬድ መንገድ ብዙም እስከዚህ የሚያስፈቅድ ስለሆነ እኛም በወሬ ደረጃ ነው የሚሰማው እንጂ ይሄ ነው የሚባል በተጨባጭ የምናውቀው ነገር የለም። የሰልፈኞቹ ጥያቄ የሆነው አንዱ የኦሮሞ ነጻነት ግንባር ሰራዊትን በተመለከተ ምን ቢፈጠር ነው የህዝቡ ተቃውሞ ሰልፍ ጥያቄ የሆነው ስል የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳን አግኝቼ ጠይቄያቸዋለሁ። በመንግስትና በኦሮሞ ነጻነት ግንባር በኩል ያው በመሀላችን ያለውን ስምምነት ለመተርጎም እየተንቀሳቀስን ነው። እኛ እንደሚገባንና እንደምናውቀው ይሄ በብዙ ቦታና በስፋት እየተካሄደ ነው። በምዕራብ ኦሮሚያም እንደዚህ ይሄ በኤርትራ ላይ እንደሚውል ጀምረናል። ይህንን ይህም ለማጠናከር እየተንቀሳቀስን ነበር። ይህም ከዚህ ተነስቼ ወደ ምዕራብ እየሄድኩ ነቀምት ደርሼ ነው የተመለስኩት። ነቀምት ደርሼ ለመመለስ ምክንያቱ የወታደራዊ ዘመቻ በብዛት መኖሩ ነው። ህዝቡ ከዛ ተነስቶ ነው ጥያቄ እያነሳ ያለው። ጥያቄው የትጥ ማስፈታትና አለፍ ማስፈታት ሳይሆን እንደሚገባል ይሄ ሁሉ በዚህ በፊት ላይ ሰላም ባለበት የኛ ጦርም ባለበት ቦታ ከመንግስት ጋር እየተነጋገርን ስምነታችን ስራ ላይ ለማዋል እየተንቀሳቀስን ነው። ይህንን ነው የሚያቋዙ ለህዝቡ መግለጫ ሰጥተናል። ይሄ ባለበት ሁኔታ ለምድር ላይ ፋት ያለው የወታደራዊ እንቅስቃሴ የሚኖረው በኦሮሞ ነጻነት ግንባርና መንግስት መካከል የነበረው ግንኙነት በሂደት እየተካረረ መልሶች በመግለጫና ከሩቅ የሚሰጣጡ የሚመስል ነገር ያለ ይመስላል ይላሉ ሀሳብ ሰጪዎች። የኦሮሚያ ብሔራዊ ክልላዊ መንግሥት ፕሬዚዳንት አቶ ለማ መገርሳ የኦነግ ትጥቅ መፍታትን በተመለከተ መፍታት እንዳለባቸው በአጽንኦት መናገራቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድም ኦነግ ትጥቅ አልፈታም ይላል ብዬ አላስብም በሚል ሀሳብ መስጠታቸው የቅርብ ትውስታ ነው። ኦነግና መንግሥት ደግሞ የጋራ ጉዳዩን የሚነጋገርበት ኮሚቴ እንዳለው ሲገለጽ የነበረ፣ ኮሚቴውን በጋራ እንደሚንቀሳቀስ የተገለጸ ነበር። በጋራ ተነጋግሮ ጉዳዩን መፍታት እየተቻለ ወደ መግለጫና ሚዲያ ጉዳዩ እንዲመራ የተደረገው በምን ሂደት ነው ስል ነው አቶ ዳውድ ኢብሳን የጠየቅኳቸው። እኛ በበኩላችን ከብዙ በዚህ ጉዳይ ወደ መግለጫ አልቸኮንም። ብዙም አልቸኮንም፣ ወደ ሚዲያም ብዙ አልቸኮንም። በዚህ ጉዳይ ላይ በጣም ፎከስ ያደረግነው ስምነታችን በሁለቱ ግንኙነት አካሎች የተመሰረቱ አሉ። መስመር አለ። የግንኙነት መስመሩ ከመንግስት ባለስልጣን ገንግሎች ጋርም በዚህ ላይ ውይይት አድርገን እየተንቀሳቀስን። ይሄ እንዳለ ሆኖ ግን አንዳንድ ቦታ አላስፈላጊ በጣም ጠለቅ ያለ የወታደራዊ እንቅስቃሴ ተደረገ። ይሄ እንግዲህ መንግስት ነው በውስጡ መፈተሽ ያለበት። አብረን እየሰራን እያለን ለምን ይሄ ነው እንደዚህ ሆነ የሚለውን መንግስት በውስጡ መፈተሽ ያለበት ብለን ነው የምናምነው በበኩላችን። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዲስ አበባ። ጀርመን ውስጥና በሌሎችም የአውሮፓ አገሮች የሚኖሩ ኢትዮጵያውያን እና ትውልድ ኢትዮጵያ በኢትዮጵያ መንግሥት ላይ ሲያካሂዱ የቆዩትን የተቃውሞ ሰልፍ ከዚህ ለብዙ ዓመታት በማስተናገድ የሚታወቀው በርሊን ከተማ እምብርት ላይ የሚገኘው ብራንደንቡርግ ዛሬ ለጠቅላይ ሚኒስትር አብይ የወጣ የድጋፍ ሰልፍ አደባባይ ላይ ታይቶበታል። የሰልፉ አስተባባሪዎች ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ሁኔታው የቀድሞውን ታሪክ የሚያውቁ ፖሊሶችን ሳይቀር አስገርመዋል ብለዋል። ጽዮን ግርማ ዝርዝራላት ለሁለት ቀናት የስራ ጉብኝት ዛሬ ጀርመን በርሊን ከተማ የገቡትን የኢትዮጵያው ጠቅላይ ሚኒስትር አብይ አህመድን ለመደገፍ ሰልፍ የተወጣበት የከተማው እምብርት የሚባለው ብራንዶርን ቡርቅ አደባባይ ከተቃውሞ ውጪ የድጋፍ ሰልፍን ካስተናገደ ከ20 ዓመታት በላይ እንዳስቆጠረ በበርሊን የኢትዮጵያውያን ማህበረሰብ ሊቀመንበርና የጠቅላይ ሚኒስትሩን አቀባበል ኮሚቴዎች ከሚያስተባብሩት አንዱ አቶ ታደሰ ቶላ ለአሜሪካ ድምጽ ተናግረዋል። ይህ ደግሞ ከዚህ ቀደም የተቃውሞ እንቅስቃሴው ሲካሄድ የጸጥታ ሁኔታውን ሊቆጣጠሩ ይወጡ የነበሩ የጀርመን ፖሊሶችን ሳይቀር አስገርመዋል ይላሉ አቶ ታደሰ። ብዙ ጊዜ ፕሮቴስት ለማድረግ ነው ስና እንደ በፊቱ የጠበቁት ፕሮቴስት ነበረ። ነገር ግን አይ አሁኑ የድጋፍ ሰልፍ ነው እና እነሱ ራሳቸው በአመታት እዚያ ቦታ ላይ ስናደርግ የነበረው እንደሚታወቀው ያው ፕሮቴስቶችን ነው የነበረው፣ ምንም ተቃውሞችን ነው እና አሁን የራሳቸው ፖሊሶቹም ብዙ ጊዜ የምንጠይቀው አንድ ቦታ ላይ ነው፣ ጋፍ ላይ የምናደርገው ና ያቁናል። እና በጣም የገረማቸው ሁን እና እኛም የሆነ ስሜቱ እራሱ በጣም ደስ የሚል ስሜት ነበር። በሰቡ ለፍተነ ያለ እየጨፈረ ነው የተቀበለው እና ከወትሮ በጣም የተለየ ነጮቹም ብዙዎቹም መጥተው ቦታው ላይ ፎቶግራፍ ሲያነሱ እንደዚህ ነው የነበረውን ስልል የነበረውንም አንዳንድ ወረቀቶች በሳትመናል ምን እንደሆነ ያለው ህብረተሰብ ለሌላውም ህብረተሰብ እንዲያውቀው በሚል እና በጣም ደስ የሚል ፊሊንግ ነበረ የነበረው። እውነት ለምናል ለምንድን ነው እንደዚህ የምታደርጉት የተደሰታችሁት ከተቃውሞ ወደ ድጋፍ የተቀየራችሁት እንደው ምንድን ነው ምክንያታችሁ? እርስዎ ምንድን ነው ምክንያቶት? እኔ እንዲ በጣም ትርጆ ጥያቄ ነው። እንግዲህ ለሀያ ሰባት ዓመት ስንቃወመው የነበረው እኛ የምንናገረውን ቋንቋ የሚናገር ሰው መጣ እንደመሪ። ይሄ ምንም ያልታሰበ በዚህ ፍጥነት እንደዚህ አይነት ነገር ይከሰታል ብለን ባለ አሰብን ሰዓት እኛ የምንናገረውን ቋንቋ የሚናገርልን ሰው እኛን ሆኖ ነው የመጣው የኔን ቃል የሚናገርልን ሰው ነው ብዬ ነው የምናገር ችላለ። በዚህ ስሜት ነው ሁሉም ተነሱ። እና በዚህም በሶስት እና በአራት ወራቶች ውስጥ ሀያ ሰባት አመት ያልተሰሩ በጣም ሜን የሆኑ ስራዎችን ሰጥቷል። የተጠበጠ የሚታይ የሚጠበጥ ጉዳይ ሰት ነው። በዚያ ምክንያት ሙሉነት አለን። በዶክተር አብይና በኪኒ በለማም እንዲሁም ገዷ እንዳርጋቸው ጀመረው። ጠቅላይ ሚኒስትር አብይ የፈረንሳይ ጉብኝታቸውን አጠናቀው ዛሬ በርሊን የሚገኘው ቴግል አውሮፕላን ማረፊያ ሲደርሱ ጀምሮ ከፍተኛ አቀባበል እንደጠበቃቸው የተናገሩት አቶ ታደሰ ከጀርመን መራሄተ መንግስት፣ አንጌላ መርከል ጋር ተወያይተው ሲያበቁም ሳይጠበቁ በድንገት ኢትዮጵያውያኑ ወደሚገኙበት አደባባይ አምርተዋል ብለዋል። በበርሊን የኢትዮጵያ ኤምባሲ የቢዝነስ ዘርፍ አማካሪው አቶ ቴድሮስ ግርማ በበኩላቸው ጠቅላይ ሚኒስትሩ የጠበቃቸው አቀባበል ከዚህ ቀደም ያልታየ ነው ሲሉ የቀደመውን አስተያየት ያጠናክራሉ። በጀርመን በበርሊንና በዙሪያዋ የሚኖሩ ኢትዮጵያኖች በነቂስ ወጥተው ክቡር ጠቅላይ ሚኒስትራችንን የተቀበሩበት የተቀብሩበት ሁኔታ ነው ያለው ደመቅ ያለ በጣም ቁጥራቸው ከፍተኛ የሆነ ኢትዮጵያኖች በአደባባይ ወጥተው ሃያ ምናምን ዓመታት ውስጥ ምናልባትም ከዛም በላይ ለሆነ ጊዜ ለመጀመሪያ ጊዜ የኢትዮጵያ የሀገር መሪ በዚህ መልኩ የደመቀ አቀባበል ሲደረግለት ያየንበት ሁኔታ ነው ያለው። እንግዲህ ይሄ አንድ ትልቅ ለውጥ ነው። በሀገራችን እየታየ የነበረው ያለውን ለውጥ በስፋት በመደገፍ ለጠቅላይ ሚኒስትራችን ከጎንህንን፣ አይዞ በርታ፣ ሀገራችንን ወደፊት አራምዳት፣ ሀገራችንን ሰላም አስጠብቅልን በሚል ሰፋፊ መልዕክት ያሳለፉበት ነበረ መድረኩ። ጠቅላይ ሚኒስትሩ በርሊን ደርሰው ከቻ ቻንስለር አንጌላ መርከር ጋር ስላደረጉት ውይይትና ስላከናወኑት ተግባር አቶ ቴድሮስን ጠይቄያቸዋለሁ። እንግዲህ ዛሬ ክቡር ጠቅላይ ሚኒስትሩ በርሊን ከገቡ በኋላ የመጀመሪያ ቆይታቸው ከጀርመኗ ቻንስለር አንጌላ መርከር ጋር በሁለትዮሽ ጉዳዮች ላይ የተወያዩበት ሁኔታ ነበር የነበረው። የሁለቱ ሀገሮች የፖለቲካ ኢኮኖሚና ማህበራዊ ጉዳዮች ስርን የበለጠ ለማጠናከር በሚቻልበት ጉዳይ ላይ ሰፊ ውይይት ያደረጉበት ሁኔታ ነው። ከዛ በኋላ እንግዲህ ኮምፓክት ዊዝ አፍሪካ በሚል የተዘጋጀ ጀርመን በጂትቲ ማዕቀፍ ውስጥ የተዘጋጀ የኢኮኖሚ ትብብር ነበረ እዛ ላይ ክቡር ጠቅላይ ሚኒስትራችንም አንድ ተጋባዥ እንግዳ ነበሩ። በዛ ላይ የሚሳተፉ እዛ ላይ ተሰፍተዋል። ጥሩ ውይይቶችን ያደረጉበት ነው። የኢትዮጵያን የኢንቨስትመንት እና የቢዝነስ አቅም ለታዳሚዎች ያስተዋውቁበት መድረክ ወስደውም ንግግር ያደረጉበት ሁኔታ ነው የነበረው። በሌላ በኩል በትናንትናው ዕለት ከፈረንሳያው ፕሬዚዳንት ኢማኑኤል ማክሮን ጋር ከነበራቸው ውይይት በኋላ ዘላቂ ሰላም ማረጋገጥን በተመለከተ ጠቅላይ ሚኒስትር አብይ አሉት አለ ኢትዮጵያ ውስጥ የተሟላ ሰላም ማረጋገጥ የመንግስት ዋነኛው ስራ ነው። እንደ አቅጣጫ የምንከተለው ፖቴንሻል ጸብ ቦታዎችን ማስቀረት ዘላቂ ሰላም ማረጋገጥ ነው። አሁን ኢትዮጵያ ውስጥ የሚያጋጥሙ ግጭቶች ሊፈቱ ይገባል። ነገር ግን የጀመርነውን ሪፎርም ሊያስቆሙ ይችላሉ የሚል ስጋት የለንም። የጀመርነው ሪፎርም በሕዝብ የተጀመረ ሕዝብ የሚመራው ስለሆነ አይቆምም። እንደዚህ አይነት ግጭዋል በብዙ ባይላተራልና መልቲላተራል ኢሹ የተነጋገርና የተግባባን ሲሆን ከሁሉ በላይ በጅቡቲና በኤርትራ መካከል ያለውን ጉዳይ በኃላፊነት የመፍታትና በአካባቢያችን አስተማማኝ ሰላም እንዲኖር ፕሬዚዳንት መክሮን ቻምፒዮን እንዲያደርጉ ያቀረብኩላቸውን ጥያቄ ተቀብለው ከሚቀጥለው ሳምንት ጀምሮ ከጅቡቲና ከኤርትራ ፕሬዚዳንት ጋር በመነጋገር በዚህ አካባቢ ያለውን ችግር ለመቅረፍ ያላቸውን ፈቃደኝነት አረጋግጠዋል። የፈረንሳዩ ፕሬዝዳንት አማኑኤል ማክሮን በመጪው መጋቢት ወር ኢትዮጵያን እንደሚጎበኙም እቅድ መያዙ ተገልጿል። ጠቅላይ ሚኒስትር አብይ የዛሬውን የበርሊኑን ስብሰባ ሲያጠናቅቁ ነገ ወደ ፍራንክፈርት ያመራሉ። ከ20ሺ ሰው በላይ ይታደምበታል በተባለው ዝግጅት ላይም ይገኛሉ ተብሎ ይጠበቃል። የዚህን ዝግጅት በተመለከተ ከአስተባባሪ ኮሚቴዎቹ አንዱ የሆኑት አቶ አለም ታደሰን አነጋግሬያቸዋለሁ። በፍራንክፈርት ከተማ የሚገኘውን ትልቁን ስታዲየም የተከራየ ነው። ኮሚቴው አስተባባሪ ኮሚቴው አማካኝነት ከሺ ሰው በላይ ይመጣል ብለን ግምት ስላለን ያ ስቴዲየሙ ደግሞ አሁን የአየር ጠባዩ የተበላሸ ስለሆነ የአውሮፓ ቅዝቃዜ ናብሊኖች የሚል ትልቁን አሬና ነው የወሰድነው። እንደሱ አይነት በኋላ ደግሞ ኮሚቴዎች በተለያየ አወቃቀር ተዋቅረን ሚዲያ፣ በማህበራዊ ጸጥታ፣ በሴቶችና ወጣቶች ጉዳይ እንደዚህ በሚል አይነቶች ተደራጅተን ህብረተሰቡን ከህብረተሰቡ ጋር በመድረስ ይሄ ዝግጅት እንዲያምር ጥረት እያደረግን ነው እንግዲህ የሚጠበቀው እንግዳዎቻችን ናቸው ማለት ነው። ማን ነው ወጫችሁን የሸፈነው? ትልቅ ስቴዲየም ነው የተከራያችሁት። በጣም ብዙ ወጪ እንደሚሆን ይገመታል። ና እግጥ ነው ወጪው ብዙ ነው። ወጪው ከኢትዮጵያ መንግስት እንደሚሸፈን በቆንስላ ወጣ ቤት በኩል ተረጋግጦልን ነበር። ሆኖም ግን እዚህ የምንገኘው ደግሞ የኮሚቴ አባላቶች ስፖንሰር ኮሚቴ አቋቁመን በዚህ ስፖንሰር ኮሚቴ አማካኝነት የተወሰኑ ገቢዎችን አግኝተናል እና ገቢው እንግዲህ ውልፍ ለማላቀው ይሄናል ነው። ልጆቻችንም ግን ያንን ወጪ ለመሸፈን እኛም የተሻለና ያህል ጥረት እያደረግን አካባቢ እንግዳ ተቀባዮች ስለሆኑ ፍራንክፈርቶች እዚህ ዙሪያ ያሉን ህብረተሰብ በማስተባበር አንድ ስፖንሰር ኮሚቴ ምን እየሰራ ነው ያለ፣ ምን ያህል ነው ወጪው? በአጠቃላይ ወጪው ይሄን ያህል ነው ብሎ ለመገመት ይከብዳል። የስቴዲየሙ ብቻ ውጪ ወደ መቶ ሰላሳ አራት ሺ ወይ አካባቢ ነው። ከዛ ውጪ ደግሞ ተሽከርካሪዎች፣ የተለያዩ ወጪዎች፣ ፖስተር የማሳተም ፖስተር የማባዛት ፖስታ ምን ስጨምሪ ወጪ ወደ ላይ ሊወጣ ይችላል የሚል ግምት አለ። ተቃውሞም ሊኖር ይችላል የሚል ግምቶች ነበሩ። ምክንያቱም በታሰበው መንገድ ኢትዮጵያ ያለው ሁኔታ አልሄደም፣ ብዙ ችግሮች እየተፈጠሩ ነው የሚል ነገር ስለነበረ እንደሱ አይነት ግምቶችም ነበሩ። እና ከጠቅላይ ሚኒስትሩ ጋር የሚነሱት ጥያቄዎች ጠቅላይ ሚኒስትሩን ኢትዮጵያን በተመለከተ ሊቀርቡ ከታሰቡ ጉዳዮች ላይ አንኳር አጀንዳዎቹ ጋር በተያያዘ ያለው ነገር ምንድን ነው? እርግጥ እንደሱ ያው ተቃውሞ ሊኖር ይችላል የሚል እዚሁ ከአስተባባሪ ኮሚቴ ውስጥም ይሄን ዝግጅት የተቃወሙ አሉ። ምክንያቱ የተደረገ የምክንያቱ ደግሞ በአዲስ አበባ የታሰሩ ወጣቶች ስለነበሩ እነዚህ ወጣቶች መፈታት አለባቸው የሚል ጥያቄ እዚሁ ከአስተባባሪ ኮሚቴ ውስጥ በተነሱ አባላት ይሄ ተቃውሞ ከዚህም ተሰምቷል ማለት ነው። ከዛ አኳያ ይሄ ነገር መሬት ባይረክት ኖሮ እዚህም አካባቢ ያለው ኅብረተሰብ ይህንን የጠቅላይ ሚኒስትሩ መምጣት ሊቃወም ፈቃደኛነቱን የገለጸልን ሁኔታዎች እንዳሉ እረዳል። ከጠቅላይ ሚኒስትሩ ጋር በሚኖረው ንግግር ምንድን ነው የሚነሱት አንኳር ጉዳዮች በእናንተ በኮሚቴው በኩል የምታውቁት ጉዳይ አለ? የምታውቁት ነገር አለ ከድጋፉ ከአቀባበሉ በተጨማሪ እንደ እኔ ምልሽ ብዙ የሚቀሩ ስራዎች አሉ። ሀገራችን ላይ የህግ የበላይነት አለመኖሩ እና አሁን የስርአት አልበኝነት ስራ በሀገሪቱ ውስጥ እንደዚህ ነቅሶ መታየቱ የእሳቸውን አመራር የሚጠይቅ ጉዳይ ይመስለኛል፣ እና እነዚህ አይነት ነገሮች መጠየቃቸው የማይቀር ይመስለኛል። አልረዳም በተጨማሪ ደግሞ ባለፈው ስርዓት ባለመመቸት ከፍተኛ ቁጥር ያለው ወጣት በባህር በርም በመርከብም አድርጎ እዚህ የገባል። ከፍተኛ ቁጥር ያለው ኢትዮጵያዊ ይገኛል፣ በጀርመንም፣ በሌሎች አውሮፓ ሀገሮችም አብዛኛው ግን በጀርመን ነው የሚገኘው። የእነዚህም ልጆች የወደፊት እጣ ፈንታ ምንድን ነው የሚለውን ነገር ጠቅላይ ሚኒስትሩ እንደሚጠየቁ ይገባኛል። እነዚህ መነሻ አንኳር አንኳር ነገሮችን ነው ምነው። አድማጮች የነገው ዝግጅት ምን መልክ እንደነበረው ተሳታፊዎቹን አስተያየት ጠይቀን በነገው ምሽት ደግሞ እንመለስበታለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ጽዮንን ለዘገባው እናመሰግናለን። አድማቾች አሁን ዚህ ግድም የምሽቱን ምርጥ ዜማ የምንሰማበት ነው። ድምጻዊው አህመድ ተሾመ ነው ድምፃዊው። ቀጠል አዝሬት ተጠየቂ ይመስላል ዜማው ንጉስ የመረጠልን ነው ሁሉን ናዝሬት ባዳማ ከተማ ምሽት ለቁርቁዞ የምትወጣው ቀድማ ነው ዘንድሮና

I said, you think that's ቀጥታ ወደ ዝግጅቱ ማይኩ ተከፍቷል። አዲሱ አድማጮች፣ አሁን በሁለተኛው አጋማሽ ቀዳሚ የሆነው ቅንብር እናቀርባለን። ሐኪሞን ይጠይቁ ሐኪሞን ይጠይቁ ለምሽቱ በሕክምናው የእንግሊዝኛ አጠራር ፖስት ትራውማቲክ ስትሬስ ዲስኦርደር ነው አሉ ትክክል በመባል በሚታወቀው የአእምሮ ሁከት ዙሪያ የተጀመረ ዝግጅት የመጨረሻ ክፍል ነው። የዚህን እጅግ የከፋ አደጋ ያስከተለን ድንገት ተከትሎ የሚመጣና በግለሰቦችና በማህበረሰብ ላይ ጭምር የሚደርስ ቀውስ ምንነት የሚያብራሩልን የአዲስ አበባ ዩኒቨርሲቲ የአእምሮ ሕክምና መምህርና አማካሪ ሐኪም ፕሮፌሰር መስፍን አረአያ ናቸው። ፕሮፌሰር መስፍን ያወያየው የፕሮግራሙ አዘጋጅና አቅራቢ ነው። እሱም አሉላ ከበደ በእንጥልጥል ካሳደረው ጥያቄ ይነሳል። ፕሮፌሰር መስፍን ከዚህ ቀደም የተከሰቱ በሺህ ዘጠኝ መቶ ሰባዎቹ መጀመሪያ ዛሬ ጎልማሳ እድሜ ውስጥ የሚገኙ የጊዜ ወጣቶች በአብዮትና በትግል እንቅስቃሴዎች በነበሩበት ብዙ ወጣቶች ከግራም ከቀኝም ህይወታቸውን ያጡበት ብቻ ሳይሆን ግርፋትን፣ አሰቃቂ ሞትን በራሳቸው ላይ የደረሰውን ጨምሮ በምስክርነት ያዩበት ብዙዎች ያለፉበት መንገድ እንደመሆኑ ከዚያ በኋላ በሌሎች ሀገሮች እንደሚደረገው እንደ ማህበረሰብ ሰፊ ቁጥር ያለውን የህብረተሰብ ክፍል ሲመለከት እንዲህ ያለ አሳዛኝና ሰቅጣጭ አደጋ ሕክምና ይፈልጋሉ፣ ይታከማሉ። ትቶት የሄደው አሻራ በእርግጥ እንደ ማህበረሰብ ወደፊት በሚደረጉ ነገሮች ላይም ሊያጠላ ይችላል የሚለው እምነት መሰረት አለው ወይ? አዎ፣ ሉላ በትክክልም እንዲህ አይነቱ ያለፈ የሚመስል የተረሳ የሚመስል ሂደት በእርግጥም ሕክምና ያስፈልገዋል። ይህንን የምንለው ምንድን ነው? ቀደም ባሉት ጊዜያት የተለያየ የአእምሮ አደጋ የደረሰባቸው ሰዎች አካላዊ ወደ አእምሮ ነው የተሸጋገረ። የአእምሮ ችግር ያለባቸው ሰዎች አንዱ ህይወትን ከሚቋቋሙበት መንገድ አንዱ ነገሮችን ለማለፍ ነው በመሞከር ነገሮችን ዝም ብሎ ደፍጦ በአእምሯቸው ውስጥ በሳቢያቸው ውስጥ በማስቀረት ለመርሳት በመታገል ነው። በዚያ ሂደት ውስጥ ታዲያ ብዙ ስቃይ ያሳልፋሉ። ያሳለፉበት ሂደት ይረብሻቸዋል፣ እንዲቆዝሙ ያደርጋቸዋል፣ እሳቢያቸውን ያዛባባቸዋል ብቻ ሳይሆን የዕለት ተዕለት ህይወታቸው ውስጥ ብዙ እየጎዳቸው ይቀጥላል፣ እና ልርሳው ባሉ ቁጥርም የሚያስታውሳቸው ብዙ ነገሮችን ያገኙ ይችላሉ። አልፎ ተርፎም በቅዠት መልክ ያለፈውን እንደገና በተለያየ መንገድ የማሰቡ ሂደት በተለይ በተለይ ደግሞ የደረሱባቸው ድርጊቶች አላግባብ በሚዘክሩባቸው ጊዜያቶች እነኛ ነገሮች እንደገና ሊከሰቱባቸው ያመረከዙ ይችላሉ እና እንዲህ አይነት ሁኔታ ታዲያ ለመሸሽ ሲሉ የተለያየ ነገር ውስጥ ይገባሉ። ማንኛው በቅተው ገዳም ውስጥ የገቡት እንዳሉ ሁሉ ሌሎች ደግሞ በተለያዩ ቦታዎች ሊመንኑ ይችላሉ። እቻቸውን ራሳቸውን በማግለል ሊሆን ወይም በህብረተሰብ ውስጥ በደንብ ባለመደባለቅ ይሁን አለበለዚያም ደግሞ ሊያስረሱ ከሚችሉ ጊዜያዊ መፍትሄዎች እንደ አልኮል የመሳሰሉት አደንዛዥ ነገሮች ውስጥ በመግባት ህይወታቸው ተበላሽተው የሚጠሩ በጣም እጅግ እጅግ በርካታ ብዙዎች ናቸው። ታዲያ ለእንደምን አይነቶቹ ህክምናው በሽታው በየጊዜው እንዳያመረቅዝም ሆነ እንዳያገረሽ በትክክል ከተፈለገ ካለፈው ጋራ በትክክል ታርቆ ለመቀጠል የተለያዩ የህክምና ዘዴዎች አሉ። እንግዲህ በዚያ ውስጥ ያለፉ ሰዎች በብዙ ነገሮች ላይታደሉ ይችላሉ። በኑሯቸው፣ በስራቸው፣ በትዳራቸው ትዳርም እንኳን ይዘው ባፈሯቸው ልጆች ያፈሯቸው ልጆች በትክክል ማሳደጉ ሂደት ላይ የተለያዩ እንቅፋቶችን ሊያጋጥሟቸው ይችላሉ። ስለዚህ እንግዲህ ትም በተለይ በአደጉት ሀገሮች የሚደረገው የህክምና ዘዴ አንድም በወቅቱ መድረስ ነው። አለበለዚያ ደግሞ እንዲየተቀብረው የቀሩትን አእምሮ በተለይ እኔና እናንተ እየተነጋገር ነው ያለ ነው እዚህ በድህረ አደጋ ውጥረት የሚመጣ ቀውስ የፈረንጆች ፖስት ትራውማቲክ ስትረስ ዲስኦርደር የሚሉትን ማዕምሮ ላይ የደረሰ አደጋ መሆኑን አድማጮቻችን ልብ ይሏል። እንደዚያ ከሆነ የተለያዩ የህክምና ዘዴዎችን በተናጠልም ሆነ በቡድን ሊያገኙ ይደረጋል። እነዚህ ህክምና ዘዴዎች በጣም የተለያዩ ናቸው። ፕሮፌሰር ማለስ ምንድን ናቸው? እስኪ ዝርዝሩ እንመልከት። መጀመሪያ የህብረተሰቡ ማዕጠፍ ነው። ህብረተሰቡ ካለፈው ጋራ በትክክል እርቅን መፈጸም መቻል ያለበት ካለፈው ሂደት ጋራ ህብረተሰቡ ባሉት የሃይማኖት አባቶች በአካባቢ ኃላፊዎች በህክምና ባለሙያዎች በስለልቦና ባለሙያዎች በተለያዩ የህክምናና የማህበረሰብ ኃላፊዎች በኩል አስፈላጊውን እገዛ ያገኝ ይገባዋል። እዚህ ላይ እንግዲህ ብዙ ነገር ይመጣል። የፖለቲካ እርቅ ይመጣል። በአካባቢ የተከሰቱ ችግሮች እርቅ ከለፉት ሁኔታዎች እና ሁነቶች ጋር ሁሉ እርቅ ያስፈልጋል። በተደጋጋሚ እንደምንለው እርቅን ሊያካሄዱ የሚችሉት የተለያዩ ተቋማት በተለገኝ አራቱ ተቋማት የሃይማኖት፣ የስነ ልቦና፣ የባህል በተለይ ሶስቱ በጣም ወሳኞች ናቸው። በባህል ውስጥ ኢትዮጵያ በጣም ሰፊ ባህል አላት። ሰፊ የእርቅ ሂደት ልማድ አለ። ነገር ግን ይህንም የነበራትን የእርቅ ልማድ ከባለሙያዎች ጋር በማጠናቀር ከሀይማኖት መሪዎች ጋር አብሮ በማዋሀድ ከሌሎችም ሀገራት መሞክሮች ጋር በማዋሀድ የነበሩት ሂደቶች ጋራ ታሪኮች ጋራ ከሳለፍ ነው ጋራ በትክክል እርቅን መሰጽም በተናጠልም በቡድንም አጠቃላይ ደግሞ ከነበሩትም ጋር ቅድም ያልጠቀስኩት ከነኛ ከሶስት ተጨማሪ ፖለቲካ ሆኑ አራተኛው አራት ላይ ትክክል በመስራት ታለፈ ህይወት ጋራ ገባ መሳረት ይቻላል። እዚህ ላይ እንግዲህ ያግዙን የሚችሉት አባቶች የነበረው ፊት እና ታሪኩን ጭምር ነው። እንግዲህ ታሪክ ስንል ታሪክ እንደ ጸሐፊው ነው እና የተዛቡ ታሪኮች ሊኖሩ ይችላሉ። ትክክለኛ ታሪኮች ሊኖሩ ይችላሉ። ወደ ተረትነትም የተቀየሩ ታሪኮች ሊኖሩ ይችላሉ።

አላስፈላጊ ነገሮች ውስጥ እየገቡ ያሉ በጭዳራቸውን በኑሯቸው አጠቃላይ በሕይወታቸው ምንም ካሳ ምንም እውቅና ሳያገኙ ጎርቶ የሚኖሩ እጅግ በርካት ሺዎች አይኖሩም አለማለት መሆኑን እግረ መንገድ ለመነገር የሚችል መልካም ፕሮፌሰር መስፍን እንዲህ ባለው አሳዛኝ ሁኔታ ውስጥ ያለፈ ማህበረሰብ ማህበረሰቡ ራሱ ሳይረዳው ሳያውቀው አሁን ለሚታይበት ያ የቀደመ ፈተናው ያደረሰበት ጠባሳ ሊኖር ይችላል። በግለሰቦችም ደረጃ አሁን ላሉበት ሁኔታ ያያለፉበት አሰቃቂ ድንገት ያስከተለው መሆኑን ወይንም ደግሞ በአንድ ወይ በሌላ መንገድ ተጽዕኖ ያሳደረ መሆኑን ሳያውቁ ሊኖሩ ይችላሉ። እንግዲህ ያንን ነው እናስተውለው። ማህበረሰቦች መካከል በየጊዜው በተለያዩ ምክንያቶች የሚገነፍሉ ነገሮች ይኖራሉ። እናስተውላለን። ሌላም ሀገር እናያለን፣ በኛም ሀገር እናስተውለው። የሚገነፍሉ ነገሮች ናቸው። በትክክል ያልተብላሉ ነገሮች መኖራቸውን እናያለን። እና ለምሳሌ ያለፈው ትውልድ ላይ የነበረው የአእምሮ ጠባሳ የሚቀጥለው ትውልድ ላይ ሲታይም እናስተውላለን። በዚህ ምክንያት ነገሮች ሲገነፍሉ እናስተውላለን። ይገነፍላሉ። ነገሮች በሚገነፍሉበት ጊዜ አስተውሎቱንም ሊፈታጠሩ ይችላሉ። በዚያን ጊዜ ሰዎች መልካም የነበሩ እና በጣም ተቆርቋሪ እንኳን ለሰው ለእንስሳ ተቆርቋሪ የሚመስሉ ሰዎች ድንገት ተቀይረው ወደ አውሬነት ተቀይረው በመሳሳይ አውሬዎችን እንኳን እርስ በእርሳቸው ላይ የማይፈጸሙትን ነገር ሰዎች እርስ በራሳቸው ላይ ሲፈጽሙት እናስተውል እንችላለን። እዚ እነዚህ ነገሮች ያለፉት ነገሮች የአእምሮ መሰብራቶች ላለመሆናቸው ምንም እንትን የለንም፣ ዋስትና የለም። ፕሮፌሰር መስፍን እናስተውላቸዋለን። እና ነዚህ እንዳይጠጥሉ ከተፈለገ ካለፈው ጀምሮ ዘመን ያስቆጠረ የአእምሮ ሁከት እንዴት ይታከማል? ማህበረሰብን ሲመለከትስ እርቅና ይቅርታ እነኚህና የመሳሰሉ ፕሮፌሰር መስፍን ቀደም ብለው ያነሷቸውን በርካታ ጭብጦች የሚዳስሰው ቀሪው ውይይታችን አድማጮች፣ ሙሉን በድረገጻችንና በፌስቡክ ላይ ይገኛል። የሚቀጥለው ፕሮግራማችን በሌላ ርዕስ ነው የሚሆነው። ለአሁኑ ፕሮፌሰር መስፍን አርአያ በአዲስ አበባ ዩኒቨርሲቲ የስነ አእምሮ መምህርና አማካሪ ሐኪም ናቸው። ለጊዜያቸውና ለሙያዊ ትንታኔያቸው አመሰግናለሁ። እግዜር ይስጥልኝ። አሁን ንግድና ምጣኔ ያሉ የዛሬ ንግድና ምጣኔ ሀብት አዘጋጅ ጽዮን ግርማ ነች። መንደርደሪያውን ልህ በአፍሪካ የመዋለ ነዋይ ፍሰት ላይ እየተነጋገረ ያለ ከፍተኛ ስብሰባ ጀርመን ዋና ከተማ በርሊን ውስጥ እየተካሄደ ነው። በጉባኤው ላይ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ጨምሮ የ11 የአፍሪካ አገሮች መሪዎች እየተሳተፉ ናቸው። እንዳልኩት ጽዮን ግርማ የኢትዮጵያ ኤምባሲ በበርሊን የቢዝነስ ዘርፍ አማካሪ የሆኑትን አቶ ቴዎድሮስ ግርማን አነጋግራቸዋለች። ማምሻውን በስልክ ያነጋገርኳቸው በበርሊን የኢትዮጵያ ኤምባሲ የቢዝነስ ዘርፍ አማካሪው አቶ ቴድሮስ ግርማ ኢትዮጵያ ጠንካራ የኢኮኖሚ አጋር መሆን የምትችል አገር መሆኗ አጽንኦት የተሰጠው ጉዳይ ነበር ብለዋል። በቡድን ሀያ ሀገሮች ማዕቀፍ ውስጥ ስለሚገኘው ና በአስራ አንድ የአፍሪካ ሀገሮች ተሳታፊነት በአፍሪካ የመዋለ ንዋይ ፍሰት ላይ የተነጋገረ ስለሚገኘው ስብሰባ ና ከጀርመን ቻንስለሯ አንጌላ መርከል ጋር ስለተደረገው የሁለትዮሽ ስምምነት አቶ ቴድሮስን ጠይቂያቸው ነበር። ዋናው ኮምፓክት ሚቲንጉ ይካሄዳል። እዛ ላይ በፊ ኤርትራን የአፍሪካ ሀገሮች እንዲሁም የተለያዩ የዓለም አቀፍ ድርጅት ተቋማቶች እንደ አይኤምኤፍን ጨምሮ ትላልቅ የዓለም አቀፍ ድርጅቶች የሚሳተፉበት ስብሰባ ነው የሚሆነው። እዛ ላይም ተገኝተው የሀገራችንን ጥቅም ወደፊት መራመድ የሚቻልበት ሁኔታ ከኢንቨስትመንት ከንግድና ከተለያዩ የመሰረተ ልማት ፕሮግራሞች አካላችን ጠቃሚ የሚጦርበትን ሁኔታ ከባለድርሻ ሀገር መፈጠር የሚወዩበት ሁኔታ ነው የሚፈጠረው። ከጀርመኗ ቻንስለር አንጌላ መርከል ጋር ያደረጉት የሁለትዮሽ ስምምነት ምንድን ነበረ? አጀንዳው የስምምነቱ ያነሱት ጉዳይ ምንድን ነው? በኢኮኖሚው ትብብር፣ በተለያዩ የጀርመን ካምፓኒዎች ወደ ኢትዮጵያ መተው ኢንቨስት ሊያደርጉ በሚችሉበት ሁኔታ ላይ እንዲሁም የነበረውን የፋይናንስ የልማት ትብብሮቻን የማጠናከር ሁኔታ በሰላም በዲሞክራሲ ማጎልበት በተረገድ ጀርመኖች ምን በምን ሊያግዙ እንደሚችሉ በተለይ ሀገራችን ውስጥ በአሁኑ ሰዓት እየታየ ያለውን ለውጥ ጀርመኖች በከፍተኛ ደረጃ በአውንታዊነት የሚመለከቱት መሆኑን ያወሱበት ነው። ቻንስለሯ ይህንን ለውጥ ለመደገፍ ፍላጎታቸውን የገለጹበት ነው። በቀጣይም ጀርመን በሀገራችን ለሚኖረው የዲሞክራሲ ስርዓት ግንባታ እንዲሁም የሁሉንም ዜጎች ያሳተፈ የጋራ ሀገር ግንባታ ሂደት ውስጥ ጀርመን የራሷን ድርሻ ለመጫወት ፍላጎት ፈቃደኝነትን ያሳየችበት ሁኔታ ነው ያለው። ኢትዮጵያን እንደ አፍሪካ እንደ ሞዴል የመመልከቱ አዝማሚያ እየጎለበተ የመጣበት ሁኔታ ያለው። በተለይ በሰብአዊ መብት አያያዝ፣ በዲሞክራሲ ስርጸት፣ ሁሉንም ያሳተፈ የፖለቲካ የሰፋ ስነ ምህዳር ከመፍጠር አንጻር ኢትዮጵያ የጀመረችውን በጎ ተምሳሌ ሌሎች አፍሪካዎችም እንደሚደግሙት ያላቸውን አመለካከት እያነሱበት ነው ቻንስለሯ። እና በጣም መልካም የሚባል ጥሩ የሚባል ውይይት ያካሄዱበት ዛሬ የበርሊኑ ቆይታቸው እንግዲህ ከዚህ መጨረሻ ከሚያደርጉት የኢንቨስትመንት ስብሰባው በተጨማሪ ምንድን ያላቸው ዛሬውኑ ነው ወደ ፍራንክፈርት የሚሄዱት ወይስ ሌላ ፕሮግራም አላቸው? ከኢትዮጵያኖች ጋር ዛሬ እንግዲህ አሁን አሁን ከአስር ሰዓት በኋላ ጀምሮ እስከ ሌሊት ይቆይ ሌላ የአስራ ቅድም ያልኩት የአስራ አንድ ሀገሮች አስራ አንድ የአፍሪካ ሀገሮች እና ሌሎች የዓለም አቀፍ ድርጅቶች አመራሮች ያሉበት ስብሰባ ዝግ ስብሰባ በቻንስለር ቢሮ ይካሄዳል። ሌሊቱ ሙሉ እስከ ምናልባትም እስከ ሀያ አንድ ሰዓት ማለት ሚስቴር ምሽቱ ሶሳ በሎካል ታይም የሚቆይ ስብሰባ ነው የሚኖራቸው። እዛ ላይ ይሳተፋሉ። ዛሬን በርሊን ነው የሚያሳልፉት። ነገ ነው ወደ ፍራንክፈርት የሚጓዙት። የዚህ የቡድን ሀያ ማዕቀፍ ውስጥ የተዘጋጀው በአፍሪካ የመዋለ ንዋይ ፍሰት ላይ የሚያተኩረው ስብሰባ አንኳሩ ጉዳይ ምንድን ነው? የሚያተኩርበት አጀንዳው ወይም እንግዲህ በ አፍሪካ ቅድም እንዳነሳዋቸው አስራ አንድ የተመረቁት ፓይለት ሀገሮች አሉ። ከዛ ውስጥ አንዱ ሀገራችን ኢትዮጵያ ነች። በእነዚህ ሀገሮች ላይ የነዋይ ፍሰቱ የሚያተኩረው በዋናነት በመሰረተ ልማት ዝርጋታ ላይ ነው። በእነዚህ ሀገሮች ላይ የመሰረተ ልማት ዝርጋታን በማስፋፋት የኢንቨስትመንትን በመሳብ ከአውሮፓም ከመላው ዓለም ኢንቨስትመንትን ለመሳብ የሚያስችል አቅም የመገንባት ስራ ነው በዋናነት እየተሰራ ያለው። ከዚህ አንጻር በጀርመኖች በዋናነት በኢንዱስትሪላይዜሽን ሂደቱ የአፍሪካን ለመደገፍ የራሳቸውን ካምፓኒዎች ወደ አፍሪካ ሄደው ኢንቨስት እንዲያደርጉ የማበረታታት ስራ ነው። እና መሰረተ ልማቱ ግንባታው፣ በዋናነት ለኢንቨስትመንት ምቹ ሁኔታ የመፍጠር ስራ ነው የሚሰራው። በሂደትም አገሮቹ በሀገራቸው ውስጥ ለዜጎቻቸው የስራ እድል የመፍጠር አቅም እንዲያጎለብቱ ነው። ምናልባትም ከረጅም ጊዜ እይታ አንፃር የስደተኛ ፍሰቱንም ለመቀነስ የታለመ ነው ብሎ ማየት ይቻላል። የሁለቱንም የሳይድ ፍላጎት ለማርካት የተዘጋጀ ማእቀፍ ነው። ሰዎች ከሀገራቸው እንዳይሰደዱ ና በሀገራቸው ስራ ዕድል እንዲያገኙ የማመቻቸት ሁኔታ ነው። ከረጅም ርቀት አንጻር ለምንድን ነው ዝግ የሆነው ስብሰባው? እንግዲህ ያው የአዘጋጆቹ ጀርመን የጀርመን መንግስት ናቸው ሆስቶች በሆስት ያደረጉት ስብሰባውን በጂቲንቲ ማእቀፍ ውስጥ ነው። እንግዲህ የራሳቸው ምክንያት ይኖራቸዋል። በዝግ ሊካሄድ ስብሰባ ነው። የእያንዳንዱ ሀገሮች የቡድን ማለት የዴሌጌሽን መሪዎች ርዕሰ ብሄሮች ወይም <Hora> የመንግስታት አመራሮች እና ሁለት ሶስት ሰዎች ብቻ የሚሳተፉበት ስብሰባ ነው የሚካሄደው። በዚህ የመዋለ ንዋይ ፍሰት ላይ እየተነጋገረ ባለው ና ዛሬ በበርሊን ውስጥ እየተካሄደ በሚገኘው ስብሰባ መክፈቻ ላይም ጠቅላይ ሚኒስትር አብይ ባደረጉት ንግግር ኢትዮጵያ ፖለቲካዊ ማህበራዊ ና ኢኮኖሚያዊ ማሻሻያዎችን እያደረገች መሆኑን ጠቁመዋል። ማሻሻያዎቹ ውጤታቸውም እየታየ ነው ብለዋል። በዚህ ንግግራቸው ማሻሻያ ተደርጎባቸዋል ያሏቸው ጉዳዮች ከዚህ ቀደም መንግስት ሙሉ በሙሉ ተይዘው የነበሩ የንግድ ተቋማትን ወደ ግል ለማዛወር እየተሰራ መሆኑንም አመላክተዋል። የንግድ ተቋማቱ መዋለ ነዋያቸውን ወደ ኢትዮጵያ እንዲያፈሱም ጥሪ ማቅረባቸውን ጠቅላይ ሚኒስትሩ አቶ ቴድሮስ ጠቁመዋል። በሌላ በኩል ጠቅላይ ሚኒስትር አብይ ዛሬ በርሊን ውስጥ ከኦስትሪያ መራሄ መንግስት ሰባስቲያን ኩርዝ ጋር መወያየታቸውን ገልጸውልናል። አድማጮች፣ ተከታዩም በንግድና ምጣኔ ሀብት ርዕስ ላይ የሚቆይ ነው። ወደ አውሮፓም ይመልሰናል። ኢትዮጵያን ጨምሮ በማደግ ላይ ያለው ዓለም ከውጭ የሚያገኘው መዋለ ነዋይ የአገር ውስጥ ባለ ሀብትና ኢንቨስትመንትን ማለትም ይህንኑ የመዋለ ንዋይ ፍሰትን በማያቀጭጭበት ሁኔታ መሆኑን የአፍሪካ መሪዎች ማረጋገጥ አለባቸው ሲሉ የምጣኔ ሀብት ባለሙያው ዶክተር አክሎግ ቢራራ መከሩ። የቀድሞ የዓለም ባንክ ባልደረባ ዶክተር አክሎግ ማምሻውን ከአሜሪካ ድምፅ ጋር ባደረጉት ውይይት በርሊን ላይ የተቀመጠው የበርሊን ፎረም ጉባኤ የመዋቅር ለውጥና የውጭ ኢንቨስትመንትን ጨምሮ ጠቃሚ ውጤቶች እንደሚጠቀሙ እንደሚጠበቁበትም አመልክተዋል። ሰልሞን አባትን ያነጋገራቸው የመጀመሪያውን ክፍል ነው። ዶክተር አክሎግ ቢራራ በቅድሚያ ጤና ይስጥልኝ፣ እንደምን አመሹ? በጣም አመሰግናለሁ አቶ ሰለሞን፣ እንደምና እግዚአብሔር ይመስገን ደህና ነኝ። በቅርቡ ይሄዳሉ ወደ ኢትዮጵያ? እንግዲህ ያሰብኩት አንድ ቀደም ሲል የጀመርኩት ፕሮጀክት ስለነበር እሱ ሲያልቅልኝ እድል እጠባበቃለሁ ግን በቅርብ እከታተላለሁ ያለውን ሁኔታ አንተም እንደምታውቀው ትንሽ ቮላቲሊቲ ይታያል እና ያልተረጋጋ ሁኔታ አለ ማለት ነው። ያልተረጋጋ ሁኔታ ይታያል፣ ግን በዚያ በኩል ደግሞ ሁላችንም መረባረብ አለብን በሚለው ውስጥ ለውስጥ እየሰራው ነው። ይሄ ያልተረጋጋ የሚባል ሁኔታ እንደው የሚጠበቅ አይደለም እንዴ? የሚያስፈራ ነው እንዴ? ዶክተር አክሎግ እንግዲህ ለእኛ አንዳንድ ጊዜ ብርቅ የሚሆንብን ባለፉት ሀያ ሰባት አመታት ድምጻችን ለማሰማት ለመንቀሳቀስ ነጻነታችን ተጠቅመን ሀሳባችን ለመግለጽ ለማሳተም እንደዚህ ስላልቻልን አብዛኛው ነገር በጣም ጨለማ ሆኖ ነው የምናየው እና ይህን በምመለከትበት ጊዜ ግን ይህች ሀገር ቀደም ብላ የተመሰረተች ከሶስት ሺህ አመታት በላይ እድሜ ያላት ጀርመኒ፣ ፈረንሳይ፣ ጣሊያን ከመስረቱ በፊት እንደ ሀገር ሆና ብቅ ያለች አገር ስለሆነች ይህንም ሁሉ ጊዜ በነፃነት በኩራት እራሷን አስጠብቃ ከቆየች ለምንድን ነው እንጂ አሁን ያለው ሁኔታ የሚያስፈራን የሚለውን ጥያቄ ነው የማቀርበው። እስቲ ትንሽ ገለጥ ያርጉልኝ ያብራሩልኝ። እንግዲህ ሰው በአንድ ጀንበር ለውጥ ጠብቆ የነበረም ይመስለኛል ሁሉም ነገር ተረጋግቶ ወደ አንድ ማዕከል፣ ወደ አንድ መረጋጋት፣ ወደ አንድ መግባባት ይመጣል የሚል በጣም የተጋጋለ ተስፋ ነበረው እና እንዲህ አይነት ሁኔታዎች አሁን በሀገሪቱ ውስጥ የሚታዩ ሁኔታዎች በሚፈጠሩበት ጊዜ ስጋት መጫሩ አይቀርም እና ሊያስፈራ የሚችል ነገር ነው ወይ? ይሄ ልንጠብቀው አይገባም ወይ? በለውጥ ውስጥ የተረጋጋ ሁኔታ የመላመድ ሁኔታ እስኪፈጠር ድረስ እንደ ኢትዮጵያ አይነት ሀገር በጣም ብዙ ዝብርቅርቅ ታሪክ ያላት፣ ብዙ የተለያዩ አስተሳሰቦችን ሀሳቦችን የምታስተናግድ ሀገር በእውነት ብድግ ብላ ወደ አንድ መድረክ ወደ አንድ ማዕከል እንድትመጣ ይጠበቃል ወይ? አዎ፣ አሁን ወንድም አቶ ሰለሞን ያልከው ነው። ቅድም ሶስት ሺህ አራት ሺህ የፈለገው አመት እንምረጥ። ግን ኢትዮጵያ ምንም የማንክደው ነገር ነጻነቷን አስጠብቃ ለጥቁር ሕዝቦች አኩ የሆነ አስተዋጽኦ ያደረገች የራሷ ልምድ የራሷ ታሪክ የራሷ ሕገ መንግስት የራሷ ቋንቋ የራሷ ልምዶች ያሏት ሀገር ናት። ዛሬ ተመስርታ ነገ የምትበተን ሀገር አይደለችም። እኔ በበኩሌ ሳስበው እና ግን የኢትዮጵያ የፖለቲካ ልሂቃን የኢትዮጵያ ምሁራን ግዴታቸውን ተወጥተናል ብዬ አላምንም። ምክንያቱም ግዴታችን ያልተወጣ ነው። ምንድን ነው? ለምሳሌ በብሔር ዙሪያ ልዩነቶች አሉ ብለን በስልሳዎቹ አመታት ከፈረንጆች ከሶቪየት ህብረት ተውሰን የሌለ የፈጠራ ታሪክ ኢምፖዝ አድርገን በህዝቡ ላይ የብሔር ጭቆና አለ ብለን በተናገርንበት ጊዜ ትልቅ በደል ነው የፈጸም ነው። ስለዚህ ያነ የብሔር ጭቆና አለ በሚባልበት ጊዜ ማን ነው፣ የትኛው ብሔር ነው፣ የትኛውም ብሔር የጨቆነ ብለን መጠየቅ ነበረብን። በብሔር ደረጃ ማለት ነው፣ በተወሰኑ ጨቋኞች ገዥዎች ሳይሆን በብሔር ደረጃ ነበረ ጥያቄ ይነሳ የነበረውና አዎ፣ እና መነሳት የነበረበት ጥያቄ አንዳንዶቻችን ለማንሳት ሞክረናል ግን ስኬታማ አላደረግነውም። ምንድ ነው፣ በእያንዳንዱ ሀገር አሜሪካ ብንል፣ ጀርመን ብንል፣ ጣሊያን ብንል፣ ቱርክ ብንል፣ ራሻ ብንል የውስጥ ጭቆና አለ። እያንዳንዱ ሀገር ያለ ችግር ያለፈ ሀገር እኔ አላውቅም። አንድ ወጥ የሆነችው ጃፓን በውስጧ ሰላምና እርጋታ ነበረባት ብሎ ለመናገር አይቻልም። ብዙ ችግሮች ነበሩባት። ነገር ግን ዋናው ነገር ምንድን ነው፣ የሌለ ነገር ፈጥረን በአገሩ ላይ ኢምፖዝ ወይም ደግሞ ጫና በምናረግበት ጊዜ መጠንቀቅ አለብን። አንቲሲፔት ማድረግ ያለብን የወደፊቱን ነው አይደለም። ለምሳሌ የብሔር ጭቆን አካል እንግዲህ አንዱ ጨቋኝ ሌላው ተጨቋኝ ስለሆነ ተከታታይ ትውልድ ያንን ፈለግ ይከተልና እድል ይጠብቃል ማለት ነው። እና በአሁኑ ጊዜ በጣም የሚያስፈራኝ ኢትዮጵያ ትፈራርሳለች የሚል እምነት የለኝም። አትፈራርስም። ምክንያቱም እንዳትፈራርስ የማይፈልጉ ብዙሀን ነው ያሉት። ኦሮሞን ብለው ትግራይ ብለው አማራ ብለው ኢትዮጵያ እንድትፈራርስ የሚፈልግ የለም። በቅርብ ጊዜ የኦጋዴን ሶማሌ መሪ ወጣቱ የተናገረውም ደጋግሜ አዳምጬ ነበር ኢትዮጵያ መፈራረስ የሌለባት ሀገር ናት በኢትዮጵያዊነታችን መረባረብ አለብን ብሎ የተናገረው እንትን አለ። ስለዚህ እንደው ምናልባት ወደ ጎን ወሰድኩ እንጂ አግባብም ያለው ነገር ነው። ኢትዮጵያ አትፈራርስም፣ ነገር ግን የሚቀጥሉት ዓመታት የፈተና ዓመታት አይደሉም ብሎ መናገር ደግሞ አያዋጣም። ዶክተር አክሎግ መቼም በጣም ብዙ ቁም ነገሮችን ማንሳት እንችላለን ከእርሶ ጋር ባለዎት ልምድ ዓለም አቀፍም ልምድ እንደ ባለሙያም ጭምርና ሰፋ አድርገን እንዲህ አይነቶቹን ማህበራዊና ፖለቲካዊ ሁኔታዎችን አንስተን ወደፊትም እንነጋገራለን። አሁን ግን እርሶም እንዳሉ ትንሽ ብዙ ላለመራቅ ያህል ከደወልኩበት ሀሳብ ጠቅላይ ሚኒስትር አብይ አህመድ ትናንትናና ዛሬ ነገም አውሮፓ ውስጥ ይገኛሉ። ከፈረንሳይ ፕሬዚደንት ኢማኑዌል ማክሮን ጋር ተገናኝተዋል። ከጀርመን ቻንስለር አንጌላ መርከል ጋር ተገናኝተዋል። ከሌሎችም ከአስራ አንድ የአፍሪካ ሀገሮች መሪዎች አንዱ ናቸው በዚህ በኮምፓክት ኢን አፍሪካ ጉባኤ ላይ እየተሳተፉ ካሉ። ነገ ደግሞ ኢትዮጵያውያንን ፍራንክፈርት ላይ ያገኛሉ፣ ልክ እዚህ ዩናይትድ ስቴትስ በነበሩ ጊዜ እንደነበራቸው አይነት መድረክ። እስቲ ወደዚህ የጠቅላይ ሚኒስትሩ የአውሮፓ ጉዞ ልመልሶትና፣ ዶክተር አክሎግ ምንድን ነው ትርጉሙ ለኢትዮጵያ ለዚህ ለአዲስ ለውጥ ሊሆን የሚችለው የዚህ የሰሞኑ የጠቅላይ ሚኒስትር አብይ አውሮፓ ጉዞ? በጣም አመሰግናለሁ። የጠቅላይ ሚኒስትሩ ወደ አውሮፓ ጉዞ የሚያስታውሰኝ ነገር ወጣት በነበርኩበት ጊዜ ብዙ ጊዜ ኢትዮጵያ አይሶሌትድ የሆነች ነፃነቷን ጠብቃ የቆየች ሀገር ብትሆንም ግን በዓለም ህብረተሰብ በኩል ሪሊ እውቅና ያልነበራት ሀገር እንደነበረች አስታውሳለሁ። አጼ ኃይለ ሥላሴ በየቦታው እየሄዱ አገሪቱን ለማስተዋወቅ ትልቅ ትልቅ ትልቅ አስተዋጽኦ አድርገው ነበር፣ በብራዚል፣ በሜክሲኮ፣ በጃፓን፣ በአውሮፓ ሀገሮች እየተዘዋወሩ። ከዚያ ወዲህ ብሔራዊ በሆነ የዲፕሎማቲክ አቅጣጫ በተከታታይ የውጭ ግንኙነታችን ጠንካራ ነው ለማለት አልችልም። ምክንያቱም በመንግስቱ ኃይለ ማርያም ጊዜ ወገናዊ የሆነ ፓርቲዛን የሆነ አቋም ተወሰደ። ፕሮ ሶቪየት የሆነ አቋም ተወሰደ። ኒውትራሊዝም ቀረ። ከሁሉ አገሮች ጋር ያለነ ግንኙነት ሪሊ ላልቶ ነበር ለማለት ይቻላል። ከዚያ በኋላም ያለው እድላዊ የሆነ ኦፖርቹኒስቲክ የሆነ አቋም እየተከተለ መንግስት ነው የነበረው። መለስ ዜናዊ እንደምናስታውሰው አይ ጥሩ መሪ ነው ተብሎ እንደነ ሙሲቪኒ እንደ ሌሎቹ አዲስ ጥሩ መሪ ነ ተብሎ ተሰይሞ ነበር። አዲስ ደም ትውልድ ተብለው ነበረ። አዲስ ትውልድ ግን ይሄ አዲስ ደም አዲስ ትውልድ መጀመሪያ ትራክሽን መያዝ ያለበት መሰረት መያዝ ያለበት በሀገር ቤት ነው። የሀገር ቤቱ ህዝብ ያንን መሪ የራሴ መሪ ነው አምንበታለሁ፣ እቀበለዋለሁ፣ እደግፈዋለሁ የሚል አስተሳሰብ መኖር አለበት። ዶክተር አብይ ካደረጋቸው ጥሩ ነገሮች መካከል ከህዝብ ጋር መጀመሪያ በየቦታው እየሄደ ግንኙነቱን አጠናክሮ ቆይቷል። ከዚያ በኋላ ሁልጊዜ የውጭ ዲፕሎማሲ የአገርን የውስጥ ፍላጎት የሚያንጸባርቅ እንደመሆኑ መጠን ከኤርትራ ጋር ያለው ግንኙነት መጠናከሩ ከልዩ ልዩ የጎረቤት ሀገሮች ጋር በጉብኝት ግንኙነቶች እንዲጠናከሩ ማድረጉ ዶክተር አብይ ሪሊ ጠንካራ እና አስተዋይ መሪ መሆኑን ያሳያል። ከፈረንሳይ እና ከጀርመኒ ከሌሎቹ የአውሮፓ ሀገሮች ጋር ደግሞ የተደረገው ግንኙነትና አሁን ያለው ጉብኝት እኔ በጣም ተስፋ ነው የሚሰጠኝ። ተስፋ የሚሰጠኝ ምክንያቶች አሉኝ። ለምሳሌ ከፕሬዚደንት ማክሮን ጋር በሚገናኝበት ጊዜ እና የተደረገውም መግለጫ አይቸዋለሁ። ኢትዮጵያና ፈረንሳይ ረዥም ጊዜ ታሪክ አላቸው። የግንኙነት ታሪካቸው አጭር አይደለም። ስለዚህ የቆየ የዲፕሎማሲ የትምህርት፣ የንግድ፣ የሴኩሪቲ ግንኙነት ስላላቸው ይህን እንደገና ማጠናከሩ በጣም ጠቃሚ ሆኖ ነው ያገኘሁት። ስለዚህ ይህን የጋራ መግለጫውን በምመለከትበት ጊዜ ለምሳሌ በኢንቨስትመንት ፖሊሲ በኩል ፈረንሳይ ልታደርጋቸው የምትችለው ብዙ ነገሮች አሉ። ለምሳሌ እንደ አንዱ ልውሰድ አቶ ሰለሞን ፍቀድልኝና አድማጮች ፕሮግራማችንን ከማጠቃለላችን በፊት አጠር ያለው የማጠቃለያ ዜና እናሰማለን። ኢትዮጵያውያን ከዚህ ቀደም በኢትዮጵያ መንግስት ላይ የሚያሰሙትን ተቃውሞ በማስተናገድ የምትታወቀው የበርሊኗ ብራንደርግ ቡርድ አደባባይ ዛሬ የድጋፍ ሰልፍ አስተናግዳለች። ሰልፉ ጀርመንም በመጎብኘት ላይ ላሉት የኢትዮጵያ ጠቅላይ ሚኒስትር አቢይ አህመድ የተዘጋጀ ድጋፍ መሆኑ ነው። ሁኔታው ግን ይላሉ የዚያ ሀገር ፖሊሶች እኛንም ለም አስገርሙናል። ይህ በእንዲህ እንዳለ በቡድን ሀያ ማዕቀፍ ውስጥ የተዘጋጀና አስራ አንድ የአፍሪካ ሀገሮች መሪዎች በሚሳተፉበት በአፍሪካ መዋለ ንዋይ ፍሰት ላይ የሚያተኩር ስብሰባ በርሊን ውስጥ እየተካሄደ ነው። ኢትዮጵያ በጠቅላይ ሚኒስትር አብይ አህመድ ተወክላለች። በምዕራብ ኦሮሚያ ምዕራብ ወለጋ፣ ምስራቅ ወለጋና ቄለም ወለጋ ዞኖች ከፍተኛ ህዝባዊ ተቃውሞ ሰልፎች ሰሞኑን ተካሂደዋል። ተቃውሞው መንገድ መዝጋትና የከተሞች እንቅስቃሴን እስከ መገደብ የደረሰ መሆኑ ተነግረዋል። በቅርቡ የተፈጸመውን የደቡብ ሱዳን የሰላም ስምምነት ለማክበርና ለማጠናከር በመጪው ረቡዕ ጁባ ላይ ታላቅና ደማቅ ስነ ስርዓት እንደሚካሄድ ታወቀ። ለዚህ በዓል ባለፈው ቅዳሜ በመቶዎች የሚቆጠሩ ደቡብ ሱዳናውያን የጁባን መንገዶች እንደ ወትሮ በመኪና ሳይሆን በእግራቸው መጓዛቸው ታውቋል። ዜናው በቃ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽት ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ ያበቃ። ያስተናገድናችሁ አሉላ ከበደና አዲሱ አበበንን ፕሮግራሙን የምራለን ንጉሶ ታምሬ። ነገ ረቡዕ ከምሽቱ ሶስት ሰዓት ላይ በመደበኛ ፕሮግራማችን እንገናኛለን። በእኛ በኩል ደህና ደሩ። አሁን የትግርኛው ስርጭት ይቀጥላል።